ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ ረቡት ሚያዝያ 26 ቀን 2009 ዓ ም ምሽት ተረኛ አስተናጋጆች ሰለሞን ክፍሌና አዲሱ አበበ ነን። አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜናዎች እናሰማለን። መልካም ምሽት። ለተባበሩት መንግስታት ድርጅት በጥበቃ ተግባር ላይ የተሰማሩ አራት የደህንነት ሰራተኞች ሞቃዲሾ ውስጥ በሚገኘው የድርጅቱ ቅጥር ግቢ አቅራቢያ በደረሰ የመኪና ውስጥ ቦምብ ፍንዳታ መቁሰላቸውን የሶማሊያ ባለስልጣናት አስታወቁ። አራቱም ሶማሌዎች መሆናቸውን የገለጡት ባለስልጣናቱ የአካባቢው ደህንነት ሹም የሆነው አንዱ ቁስለኛ ክፉኛ መጎዳቱንም አመልክተዋል። ሮይተርስ የዜና አውታር እንደዘገበው ነውጠኛው ቡድን አልሻባብ ለጥቃቱ ኃላፊነት ወስዷል። የናይጄሪያና የማዕከላዊ አፍሪካ ሪፑብሊክ ስደተኞች ወደ ካሜሩን እየጎረፉ በመሆናቸው በሰብአዊ ረድኤት ላይ የሚደቀኑ ተግዳሮቶች እየጨመሩ ሄደዋል። የሀገሪቱ መንግሥትና የተባበሩት መንግስታት ድርጅት ከፍተኛ የምግብ እጥረት ሊኖሩ ይችላል የሚል ስጋት እንዳላቸው ዘጋቢያችን ሞኪ ኤድዊን ኪንዴዝጋ በዘገባው ጠቅሷል። አዳነች ፍሳሐ እየታቀርበዋለች። ካሜሩን ውስጥ በኦፊሴል የተመዘገቡ ስደተኞች ቁጥር ግማሽ ሚሊዮን ደርሷል። ከናይጄሪያና ከማዕከላዊ አፍሪካ ሪፑብሊክ አዲስ ስደተኞች እየገቡ ነው። ቦኮ ሐራም የተባለው ጽንፈኛ እስላማዊ ቡድን በሚፈጥረው ግጭት ምክንያት በአገር ውስጥ ከአካባቢያቸው የተፈናቀሉት ሰዎች ደግሞ ከሁለት መቶ ሺህ በላይ መሆናቸው ተመዝግቧል። በካሜሩን የተባበሩት መንግስታት ድርጅት የረድኤት ጥረት አስተባባሪ ናጃድ ሮድቺ ግን የስደተኞቹና የተፈናቃዮቹ ቁጥር ከተባለው በላይ ነው ይላሉ። ምክንያቱም አንዳንዶቹ ገና በመመዝገብ ሂደት ላይ ያሉ ናቸውና፣ ሌሎች ደግሞ ከስደተኞች ሰፈሮች ውስጥ ተጠግተው ይኖራሉ። በተባበሩት መንግስታት ድርጅት ግምት መሰረት ካሜሩን ውስጥ ያሉት የስደተኞቹና የተፈናቃዮቹ አጠቃላይ ቁጥር አንድ ነጥብ ስድስት ሚሊዮን ሊደርስ ይችላል ከዛም አልፎ እስከ 2.7 ሚሊዮን ሊደርስ እንደሚችልም አስገንዝበዋል። የካሜሩን መንግስትና የተባበሩት መንግስታት ድርጅት በቀጣዮቹ ሶስት ዓመታት ውስጥ ስደተኞችንና ተፈናቃዮችን ለመርዳት 310 ሚሊዮን ዶላር እንደሚያስፈልግ ገልጸዋል። በጣም የሚያሳስባቸው ለምግብ እጥረት የሚጋለጡ ሰዎች ቁጥር እየጨመረ መሄድ እንደሆነ ነው የገለጹት። በአሁኑ ወቅት ከሁለት ሚሊዮን በላይ የሚሆኑ ሰዎች ለምግብ እጥረት ተጋልጠዋል። ናይጄሪያውያን ስደተኞች በሚገኙበት የካሜሩን ሰሜናዊ ድንበር የተራዘመ የድርቅ ሁኔታ፣ የጎርፍ መጥለቅለቅና ከባድ የአየር ሁኔታ ገበሬዎቹን እየጎዳ እንደሆነ ነው ሮቺ የተናገሩት። የታጠቁ ቡድኖች በማዕከላዊ አፍሪካ ሪፑብሊክ በተለይም በገጠሮች እንደፈለጉ ይንቀሳቀሳሉ። ስደተኞች ወደ ሀገራቸው መመለስ አይፈልጉም። በዛም ላይ ባለፉት አስር ዓመታት ውስጥ 20 ሺህ የሚሆኑ ስደተኞች ካሜሩን ገብተዋል። ከቦኮ ሃራም ጋር የሚካሄደው ውጊያ ከቅርብ ጊዜያት ወዲህ ስኬት ቢያገኝም በአሸባሪው ቡድን ላይ የሚደረገው ጦርነት ገና አላበቃም ሲሉ የካሜሩን ባለሥልጣኖች አስጠንቅቀዋል። የጋምቢያው የምርጫ ኮሚሽን ኃላፊ አገር ጥለው ጠፉ። ምክንያት ያለፈው ወር ምርጫ ተሸናፊ አገሪቱን ለረጅም ዓመታት የመሩት ፕሬዝዳንት ያህያ ጃሜህ መሆናቸውን ይፋ ስላደረጉ፣ ማስፈራሪያና ዛቻ ስለደረሰባቸው ዘመዶቻቸው እንዳስረዱት ከሆነ የጋምቢያ ባለስልጣናት በነጻው የምርጫ ኮሚሽን ሊቀመንበር አሊዩ ሞማር ንጃይ ላይ ሲዶልቱ በመሰማቱ ወደ ሴኔጋል ኮብልለዋል። በሌላ በኩል ሮይተርስ ሲዘግብ ደግሞ የጋምቢያው ጦር ኃይሎች ዋና አዛዥ ጄኔራል ኦስማን ባጄ ለተሸናፊው ፕሬዝዳንት ጃሜህ ያላቸውን ታማኝነት በድጋሜ እንደገለጡላቸው አመልክቷል። ይህ የጦር ኃይሉ አዛዥ የጻፉት የታማኝነት ደብዳቤም ዛሬ ረቡዕ በታተሞ መንግስታዊ የጋምቢያ ጋዜጣ ላይ ለንባብ በቅቷል። ጋምቢያን ለ22 ዓመታት የገዙት ጃሜህ እንደ አውሮፓ አቆጣጠር ባለፈው ትሳስ አንድ ቀን በተካሄደው ምርጫ ተሸናፊ መሆናቸው እንደተዘገበ አይዘነጋም። አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። የሶሪያውን የተኩስ አቁም ስምምነት ማፍረስ በዚህ ወር መጨረሻ ላይ የታቀደውን የሰላም ውይይት ያደናቅፋል ስትል ቱርክ አስጠንቅቃለች። በሶሪያው ውዝግብ በሁለት ተቃራኒ ጎራ የተሰለፉትን ወገኖች የሚደግፉት ቱርክና ሩሲያ ባለፈው ሳምንት ነበር ካዛክስታን ዋና ከተማ አስታና ውስጥ ሁለቱን ተፋላሚዎች አገር አቀፍ የተኩስ አቁም ስምምነት ያዋዋሉት። እየጨመረ የመጣውን ዓመፅ ከወዲሁ ካላስቆምን የአስታናው ስምምነት ውድቅ መሆኑ አይቀሬ ነው ያሉት የቱርክ ውጭ ጉዳይ ሚኒስትር ሜቭሉት ካቡሶግሉ ናቸው። ለተኩስ አቁሙ መፍረስ ጠቅላይ ሚኒስትር ካቡሶግሉ መቀመጫውን ሊባኖስ ያደረገውን አማጺ ቡድን ሄዝቦላን ጨምሮ የመንግሥቱን ተዋጊዎች በጥፋተኝነት ይፈርጃሉ። የቱርክ ጠቅላይ ሚኒስትር አክለውም በተኩስ አቁሙ ስምምነት ላይ ለመወያየት የሩሲያ ባለሥልጣናት በቀጣዩ ሳምንት ቱርክን እንደሚጎበኙም ገልጸዋል። ዋናዎቹ የሶሪያ ተቃዋሚ ቡድኖች ስምምነቱን ያፈረሰው መንግሥት ነው ማለታቸው አይዘነጋም። ባለፈው የአውሮፓውያኑ አዲስ ዓመት ዋዜማ በአንድ የኢስታንቡል የማታ ክበብ ላይ ጥቃት አድርሶ 39 ሰዎችን የጎደለው አሸባሪ ማንነት መታወቁን የቱርክ ውጭ ጉዳይ ሚኒስትር ሜቭሎት ኮቨርጉሎ አስታወቁ። ውጭ ጉዳይ ሚኒስትር ኩቮሶግሉ ይህን ያስታወቁት አንዶሉ ለተባለው መንግሥታዊው የዜና አውታር ሲሆን የግለሰቡን ስም ግን አልጠቀሱም። ግለሰቡ ጥቃቱን ባለፈው ቅዳሜ ማታ ሪና በተባለው የማታ ክበብ ላይ ካደረሰና ከተሰወረት ጀምሮ ፍለጋው በተለይ ከማግስቱ ጠዋት እሁድ ጀምሮ በያቅጣጫው ቀጥሎ እንደነበር አይዘነጋም። አንድ የእስራኤል ወታደር በአንድ ፍልስጤማዊ ላይ ምዕራባዊ ዳርቻ ውስጥ ባደረሰው ግድያ ወንጀለኛ ተብሎ በወታደራዊ ፍርድ ቤት ተበይኖበታል። የ2 ዓመቱ ኤሎር አዛሪያ የ2 ዓመት እስራት የሚጠብቀው ሲሆን ፍርዱም በቅርብ ቀን ውስጥ ይፋ እንደሚሆን ታውቋል። ሄብሮን ከተማ ውስጥ የተፈጸመው ይህ ድርጊት ይፋ የሆነው አዛሪያ የ21 ዓመቱን አብዱልፋታህ አልሸሪፍን ሲገድል የሚያሳይ ቪዲዮ በመገኘቱ እንደሆነም ተገልጧል። ወታደሩ ግድያውን የፈጸመው ጦር መሣሪያ የያዘ አሸባሪ ይሆናል ብሎ በመጠርጠር እንደሆነ ተመልክቷል። ፍርዱን የሰጡት ዳኛ ግን ኮሎኔል ማያ ሄለር መሬት ላይ ወድቆ ያለን ሰው መግደል ትክክለኛ ውሳኔ አይደለም ብለዋል። በመጨረሻም እዚህ ዩናይትድ ስቴትስ፣ ኒውዮርክ፣ ብሩክሊን ውስጥ የመንገደኞች ባቡር ተጋጭቶ ከ100 በላይ ሰዎች መጎዳታቸው ተገለጠ። ከሎንግ አይላንድ የባቡር ጣቢያ በተገኘ መረጃ መሠረት ጥድፊያ በበዛበት የሥራ ሰዓት ይጓዝ የነበረው ይህ ባቡር መቆም በሚገባው ስፍራ በቶሎ ባለመቆሙ ከግንብ ጋር ተላትሞ ነው አደጋው የደረሰው። የኒውዮርክ ገዢ አንድሩ ኮሞ በሰጡት ቃል ባቡሩ ከግንብ ጋር ከመላተሙ አስቀድሞ አሽከርካሪው ለምን በሰዓቱ እንዳላቆመውና ምርመራም እየተካሄደ ነው ብለዋል። አድማጮች ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን የዓለም ዜና ነበር ያሰማናችሁ። በቀጥታ ወደ ምሽቱ ዜናዎች ወደሚተነተኑበት የመጽሔት ክፍለ ጊዜ ይሆናል የምንሸጋገረው። ቀዳሚው ርዕስ የኤርትራን ስደተኞች ይመለከታል። ሜሮን ሰማዳ ኑሮውን በዩናይትድ ስቴትስ ካደረገ አራት ዓመታት አስቆጥሯል እንደ አውሮፓ አቆጣጠር ከ2005 ዓ ም ጀምሮ ከኤርትራ ወደ ደቡብ አፍሪቃ በስደት ሲጓዝ የእሱን መሰል ስደተኞች ችግር አሰቃቂ ሕይወት በቅርበት ተመልክቷል። በዚህም ምክንያት ደቡብ አፍሪቃ በቆየባቸው ዓመታት ስደተኞችና ፍልሰተኞች የሰብአዊ መብታቸውን ከማስጠበቅ ጀምሮ የተሻለ መጠለያ እንዲያገኙ ባገኘው ዕድል ሁሉ መንቀሳቀስ ጀመረ። እንደ አውሮፓ አቆጣጠር በ2012 በዓለም አቀፉ የሰብአዊ መብት ጉባኤ ላይ ችግሩን አሳሳቢ በሆኑ በተመለከተ በጉባኤው ላይ ለተገኙ ዓለም አቀፍ የሰብአዊ መብት ተሟጋቾችና ባለስልጣናት ባደረገው ንግግር አሰምቷል። ከመስታወት አራጋው ጋር አጥር ያለ ቆይታ አድርጓል። ሜሮን ሰማዳ ሜሮን ሰማዳ ተወልዶ ያደገው በኤርትራ ነው። የአስራ አንደኛ ክፍል ተማሪ ሳለ ነው በሀገሪቱ በነበረው ያለመረጋጋት ችግር ሀገሩን ትቶ ወደ ደቡብ አፍሪካ የተሰደደው በስደት ሕይወቱ በርካታ ጓደኞቹን አጥቷል። ብዙ የሕይወት ፈተናዎችንም አልፏል። ሜሮን አሁን የሚኖረው በዩናይትድ ስቴትስ ሲሆን ባገኛቸው መድረኮች ሁሉ የስደተኞችን ጉዳይ ለዓለም ለማሰማት ይጥራል። ባክ ወን in ይህም ማድረግ ከጀመርኩ ሰባት ዓመት ሆኖኛል። ደቡብ አፍሪካ በነበርኩበት ጊዜ ጓደኞቼን ከጎኔ በሞት ስነጠቅ፣ ብዙዎቹን ጓደኞቼን በስደት መንገድ ላይ ነው ያጣሁት። ግማሾቹ በሳሐራ ግማሾቹ ደግሞ በሜዲትራንያን ባህር በበረሃ ላይ ነው ወድቀው የቀሩት። እናም ምንድን ነው እየሆነ ያለው ስል ራሴን ጠየቅኩ። ከዛ ነው እንግዲህ በሰዎች መብት ጉዳይ በተለይ ደግሞ በስደተኞች ዙሪያ መንቀሳቀስ የጀመርኩት። ሜሮን የስደት ህይወትን በምን ምክንያት እንደመረጠ ሲናገር የ11ኛ ክፍል ተማሪ የነበርኩ ጊዜ ብቸኛው አስመራ ዩኒቨርሲቲ በሀገሪቷ ያለመረጋጋት ችግር ምክንያት ተዘጋ። አንድም ትምህርቴን ለመቀጠል እፈልግ ስለነበር፣ በሌላ በኩል ደግሞ በነበረው የመንግሥት አስተዳደር ደስተኛ ስላልነበርኩ ሀገሬን ለቅቄ ለመውጣት እንዶስን ተገደድኩ። being granted asylum political asylum uh, and then having been uh, finding yourself on the ground a little comfortable with what's going on on the ground and i decided to go back to school so ደቡብ አፍሪካ በስደት ሲኖር የመጀመሪያ ዲግሪን በሲቪል ኢንጂኒሪንግ፣ ወደ ዩናይትድ ስቴትስ ከመጣሁና የመኖሪያ ፈቃድ ካገኘ በኋላ ደግሞ በኢንተርናሽናል ስታዲስ ከሳን ፍራንሲስኮ ዩኒቨርሲቲ ሁለተኛ ዲግሪን ለማጠናቀቅ በቅቻለሁ። ከኤርትራ እየተሰደደ የሚወጣው የወጣት ቁጥር በየጊዜው እየጨመረ ይገኛል። የዚህ ሁሉ መንስኤ ደግሞ በሀገሪቱ ለወጣቱ የወደፊት ሕይወት የተመቻቸ ምንም ነገር ስለሌለ ነው በማለት ሜሮን ያብራራል። ብሊቭ ሚ ለኤርትራ ብሔራዊ አገልግሎት ማገልገል ሁላችንም እንፈልጋለን። ወላጆቻችን ለሀገራችን ከከፈሉት መስዋዕትነት ጋር ሲነጻጸር ትንሽ ነው። ደግሞም እኛ ለሀገራችን የበኩላችንን አስተዋጽኦ ማድረጋችን ያስደስተናል እንጂ አያስከፋንም። You have no any other option besides to find a way to avoid it, you know? So, this has become a reason. And, and the continuous violation of human rights in Eritrea, you know, you, you don't have basic rights. ነገር ግን በሀገሪቷ ላይ ተስፋ ማጣት ፈታኝ የሆነ አስቸጋሪ ሕይወት ሲጋረጥ በተለይ የሰዎች መብት ለዓመታት ሲረገጥ ሳይ ማለቴ መሠረታዊ የምንለው የሰው ልጅ መብት እንኳ ነው የተነፈገው። ስለዚህ ብቸኛ ያለን አማራጭ ሀገራችንን ለቀን መሰደድ ብቻ ይሆናል ማለት ነው። የተባበሩት መንግስታት ዓለም አቀፍ የሰው ልጆች መብት ተሟጋች በኤርትራ ሕዝቦች ላይ የሚደርሰውን የመብት ረገጣ ከፍተኛ እንደሆነ አረጋግጧል በማለት ሜሮን በተለይም በወጣቱ ላይ እየደረሰ ያለው የመብት ረገጣ በሺዎች የሚቆጠሩ ወጣቶችን ለስደት እንደዳረገ ያስረዳል። ስደትን በተመለከተ ያለውን ችግራችንን መፍታት የምንችለው እኛ ራሳችንን ከምዕራባውያኑ መፍትሄ መጠበቅ የለብንም፣ በማለት አስተያየቱን ሰጥቷል። ያለውን መንግስት መቃወም አለያም አገር ለቆ መውጣት ሁለት አማራጭ ብቻ ነው ያለው። ከተቃወምን ደግሞ ወደ እስር ቤት መወርወር አሊያም ሞት ነው የሚጠብቀን። የሚደርሱብን ፈተናዎች እኛው ራሳችን ለመፍታት ነው መጣር ያለብን። ኤርትራዊም ሆነ ኢትዮጵያዊ ሀገራችንን በተመለከተ መፍትሄ የምናበጀው ራሳችን ነን። ምዕራባውያኑ የሚገጥሙንን ችግሮች ሁሉ ይፈቱልናል ብለን መጠበቅ የለብንም። በመጨረሻም አሁን በስደት ጉዞ ላይ ላሉት እንደ ሁለተኛ ሀገራቸው የሚኖሩበት የተሻለ መጠለያ ና የተሻለ ሕይወት እንዲያገኙ ሁላችንም በጋራ ወደሚመለከተው ድምፃችንን ልናሰማ ይገባል በማለት ነበር ንግግሩን የቋጨው። በቀጣዩ የትንታኔ ርዕስ ወዲህ ወደ ዩናይትድ ስቴትስ እንመጣለን። ከኬንያ የስደተኞች ካምፕ ተነስቶ ለዩናይትድ ስቴትስ የሚኔሶታ ክፍለ ሀገር ምክር ቤት አባልነት መብቃት መንገዱን ሲያስቡት እውን የሚሆን አይመስልም። የ34 ዓመቷ ኢልሃን ኦማር ግን የመጀመሪያ ሶማሊያዊት አሜሪካዊት የዩናይትድ ስቴትስ ምክር ቤት አባል ለመሆን በቅታ ታሪክ ሰርታለች። እናም የእሷ የስኬት ታሪክ በዓለም ዙሪያ ለሙስሊሞች በተለይም ለሙስሊም ሴቶች የተስፋ ቀንዲል ሆኗል። የቪዮ ኬን ፋራቦ የኢልሃን ኦማርን የሚኒሶታ ክፍለ ሀገር ምክር ቤት የመጀመሪያ ቀን ውሎ ተከታትሎ ከሴንት ፖል ያጠናቀረውን ዘገባ ቆንጅታየ ታቀርባለች። ኢልሃን ኦማር በዚህ መልክ በቅዱስ ቁርአን ቃለ መሀላቸውን ፈጽመው በሚኒሶታ የህዝብ ተወካዮች ምክር ቤት ቦታቸውን ያዙ። ሙስሊም አሜሪካውያን ባለፈው የዩናይትድ ስቴትስ የምርጫ አመት ኢሚግሬሽንንና ሽብርተኝነትን አስመልክቶ ሲካሄድ በነበረው የጦፈ የፖለቲካ ክርክር አብይ ትኩረት ስበው ስለነበር ኢልሃን በዚያ ድባብ መሀል ከዚህ ይደርሳሉ ብለው ብዙዎች አላሰቡም። አሳድ ዛማን በሚኒሶታ የሙስሊም አሜሪካውያን ማህበር ዋና ስራ አስኪያጅ ናቸው። ሙስሊም ማህበረሰብ ማሸነፍ አለበት። አሳድ ዛማን የኢልሃን ኦማርን ቃለ መሐላ ስነ ስርዓት ከተከታተሉት ደጋፊዎቻቸው አንዱ ነበሩ። አሜሪካ ሂጃብ የተከናነበች ሶማሊያዊት አሜሪካዊት በምክር ቤት ተወካይነት መቀበሏ ያ መንፈስ የአሜሪካን ግሩምነት ይገልጻል። ኢልሃን ያለፈውን ዓመት የምርጫ ዘመቻ አሉታዊነት ብዙም ቦታ የሚሰጡት አይሆንም። ስለ ምን? ስለ ሙስሊም አሜሪካውያን በሚደረጉ ብሔራዊ ውይይቶች የእሳቸውን ሚና አዎንታዊ አድርገው ስለሚመለከቱት ነው። ሙሉ በሙሉ መጥፎ አይደለም፣ ጥሩ ገጽታ አለው የሚለውን ውይይት ይከፍታል። ኢላን ያን ሁሉ ፈተና አልፋ ከዚህ ደረጃ መድረስ ከቻለች እንደ ሀገር ጥሩንም መጥፎውንም አመዛዝነን እንድናይ ይረዳናል። አንድ ላይ ሆነን ጥሩን ገጽታ የምናጎላበት መንገድ መፈለግ ነው ያለብን። የመጀመሪያዋ የሚኒሶታ ክፍለ ሀገር ምክር ቤት አባል ሶማሊያዊት አሜሪካዊቱ ኢልሀን በምርጫ ወረዳቸው ካሉት ሶማሊ አሜሪካውያን የአብላጫዎቹን ድጋፍ አላገኙም ነበር። ይልቁንም ሊያሸንፉ የቻሉት ከመጤው ማህበረሰብ ውጪ ባካሄዱት የምረጡኝ ዘመቻ ነው። የሚኒሶታ ሙስሊም ማህበረሰብ ስራ አስኪያጁ አሳን ዛማን ያስረዳሉ። ፖለቲክስ ኢዝ ዘ አርት ኦፍ ኢንክሉዥን ፖለቲካ ሁሉን የማቀፍ ጥበብ ነው። ኢልሃን ኦማርም ይህንኑ በማድረግ ነው በአመዛኙ ሊበራል ነጮች መራጮችን በመሳብ ከሁሉም የተሻሉ እጩ መሆናቸውን ሊያሳምኗቸው የቻሉት። ኢልሃን የማይቻል ነገር እንደሌለ ከሚኒሶታም ውጪ ሌሎችን እያሳመኑ ናቸው። በቅርቡ ወደ አፍሪካ ቀንድ ያደረግኩት ጉዞ ያን እምነቴን አጠናክሮልኛል ይላሉ በእኔ መወዳደር ተበረታተው ኬንያና ሶማሊያ ውስጥ በህዝብ ተመርጠው ለማገልገል ስለሚወዳደሩ ወጣቶች ሰማሁ። ስለዚህ እንደዚህ አይነት መልእክት በእውነቱ ትኩረታችንን እንድናስተካከል ይረዳናል። እዚህ የምናከናውነው ተግባር ምን ያህል አድማስ እንደሚያዳርስ አጉልተን ማሳየት አለብን። ኢልሃን በሚኒሶታ ምክር ቤት የሚያስመዘግቡት ውጤት ገና የሚታይ ይሆናል። ነገር ግን እስካሁን ያገኙት ትኩረት በሚኒሶታ መራጮች ብቻ የተወሰነ አለመሆኑን አሳር ዛማን ያስረዳሉ። ይሄ በጣም ትልቅ ክንዋኔ ነው። ዛሬ እዚህ እያከናወነ ያለነውን ሁኔታ ዓለም በሙሉ እያስተዋለ ይመስለኛል። ለዚህም ነው ኢልሃን ኦማር አሁን በዚህ ታሪካዊ ጉዞአቸው በሕዝብ የሚጠበቅባቸውን ሆነው መገኘት ከዋና ዋና ፈተናዎቻቸው አንዱ እንደሚሆን የሚናገሩት። ቀጣዩ የመጽሔት ትንታኔ ወደ ኬንያ ይወስደናል። አድማጮች ኬንያ ውስጥ ሊካሄድ የታቀደው የመጪው ምርጫ ዝግጅት በድምፅ መስጫ መሳሪያዎች ጉዳይ ላይ በተነሳ ውዝግብ ምክንያት ሊዘገይ እንደሚችል የአገሪቱ የምርጫ ኮሚሽን አስታውቋል። በምርጫ ሕጉ ላይ በተደረጉ ለውጦች ምክንያት ከውድድሩ ራሳቸውን ሊያርቁ እንደሚችሉም ተቃዋሚዎች እየዛቱ ነው። መሐመድ ዩሱፍ ከናይሮቢ የላከውን ዘገባ ሶሎሞን አባቴ ያቀርባል። በኬንያ እጅግ አወዛጋቢ በሆነውና ሰሞኑን የህግ መምሪያው ባሳለፈው የምርጫ ህግ ማሻሻያ ላይ የተሰጡ የህዝብ አስተያየቶችን የህግ መወሰኛ ምክር ቤቱ እየተመለከተ ነው። የፊታችን ነሐሴ የኬንያ አጠቃላይ ምርጫ ሊካሄድ ዝግጅት እየተደረገ በመሆኑ አሁን የወጣው የምርጫ ህግ ማሻሻያ ረቂቅ የድምፅ መስጫ መሳሪያዎች እክል ቢገጥማቸው መራጩ ድምፁን ያለ ቴክኖሎጂ እገዛ በወረቀት እንዲሰጥ፣ ቆጠራውም በእጅ እንዲካሄድ የሚፈቅድ ነው። የምርጫ ኮሚሽኑ ባለስልጣናት የህጉ ማሻሻያ እንዲወጣ የጠየቁት መሣሪያዎቹ ማንነታቸውን ሊለዩ ያልቻሉ ድምፅ ሰጪዎች ከምርጫው ውጭ እንዳይሆኑ በማሰብ መሆኑን ተናግረዋል። የገዢዎች ምክር ቤት ሊቀመንበር የነበሩት የቦሜት አውራጃ ገዢ ኢሳቅ ሩቶ ለሴኔቱ ባሰሙት ቃል በእጅ እንዲካሄድ የታሰበው ድምፅ አሰጣጥና ቆጠራ ጥፋቶች እንዲሰሩ መንገድ ይከፍታል ወይም ሁኔታዎችን ያመቻቻል ሲሉ ስጋታቸውን ገልጸዋል። ኬንያውያን የሚፈልጉት ፍትሐዊ ምርጫ እንዲካሄድ ነው። በምክር ቤቶቹ ውስጥ ምን ያህል የተቆለሉ ቁጥሮች አሉ ብለው አይደለም የሚጨነቁት። ዋናውና የሚያሳስበው ጉዳይ ድምፅ ሊሰጡ ባለውጡ ሰዎች ስም በእጅ የሚሰጡና ማንነታቸውን በእጅ ወይም በሰው ለመለየት የሚከናወኑ ስራዎች ጉዳይ ነው የሚሆነው። ፈተናና ግጭት የገጠመው ይህ የምርጫ ኮሚሽኑ ጥያቄ ብቻ አይደለም። የመራጮችን የምዝገባ ሰነድ እንዲያጣራ የምርጫ ኮሚሽኑ የሰጠውን ጨረታም አንድ የሀገሪቱ ፍርድ ቤት አግዶታል። ጨረታውን እንዳሸነፈ የተነገረው ኬፒኤምጂ የሚባል የግል ኩባንያ ነው። አንድ ዱባይ የሚገኝ ኩባንያም የምርጫ ወይም የድምፅ መስጫ ሰነዶችና ወረቀታ ወረቀት ለማሳተም ወስዶት የነበረን የ25 ሚሊዮን ዶላር ስራ ፍርድ ቤቱ እንዲሁ አግዷል። ስራው ለኩባንያው የተሰጠበት አካሄድ ትክክለኛ አልነበረም የሚል ነው የፍርድ ቤቱ አቋም በሌላ በኩል ግን የምርጫው ሂደት በችግር የተዋጠ እንዲሆን ለማድረግ የፖለቲካው ተዋንያን እየተጣደፉ ነው ሲሉ የምርጫ ኮሚሽኑ ምክትል ኃላፊ ቤቲኛም ቡቶ እየከሰሱ ነው ለምርጫው በስፋት እየተዘጋጀን ነው አንድም የገዘፈ ችግር አይታየኝም ትልቁ ፈተና ያለው በውጭ ባሉ ተዋናያን ዘንድ ነው። እንደ ኮሚሽን ስራችንን እንድናከናውን ስፍራው ሊለቀቅልን ይገባል። ማርቲን አንዳት የሚባሉ የፖለቲካ ጉዳዮች ተንታኝ ግን ማስጠንቀቂያ አላቸው። ችግሮችን ወይም እክሎችን በጥድፊያ ለማስተካከል መሞከር ከምርጫው በኋላ ወደ ሁከት ሊወስድ ይችላል። ማሻሻያዎቹን በያዝ ለቀቅ ወይም በተዋከበ ሁኔታ ለማድረግ እያደረግን ያለውን ሩጫ የሚደረገን ለምርጫ ጊዜ ችግሮች ነው። መሰናክሎችን እንፈጥራለን። ተአማኒና ተቀባይነት የሚኖረው ምርጫ ካላካሄድን ደግሞ የሚጠብቀን ቀውስ ነው። የመራጭ ምዝገባ ከፊታችን ጥር ስምንት እስከ የካቲት ሰባት ሁለት ሺ ዘጠኝ ዓመተ ምህረት ባለው የአንድ ወር ጊዜ ውስጥ በስፋት ለማካሄድ የምርጫ ኮሚሽኑ እቅድ ይዟል። የሕግ መወሰኛ ምክር ቤቱ የቀረበለትን የምርጫ ሕግ ማሻሻያ ሰነድ ካጸደቀ፣ ተቃዋሚዎች የናይሮቢና የሀገሪቱን ጎዳናዎች በሰልፎች ለማጨናነቅ እየዛቱ በመሆናቸው የምዝገባው ሥራም ችግር ሊያጋጥመው ይችላል ተብሎ ተሰግቷል። የሕግ መወሰኛ ምክር ቤቱ ነገ ሐሙስ ተሰብስቦ የተመራለትን የሕግ ማሻሻያ ከተመ ከተመለከተ በኋላ በሰነዱና ከነፃው የምርጫና የድንበሮች ኮሚሽን በሚቀርቡለት ሀሳቦች ላይ ድምፅ ይሰጣል ተብሏል። ከመጨረሻው የዜና ትንታኔ ርዕስ ላይ ደርሰናል። አድማጮች በምዕራባዊ ዩናይትድ ስቴትስ ካሊፎርኒያ ግዛት በተለይ ሲሊኮን ቫሊ በዓለም የምንገለገልባቸው የቴክኖሎጂ ቁሳቁሶችና የሚያዟቸው የኮምፒውተር ቋንቋዎችን የሚጽፉ ኩባንያዎች የሚገኙባቸው የፈጠራ ስፍራ ነው። በዚህ የቴክኖሎጂ ጎጆ ታዲያ ከዓለም ዙሪያ በዘርፉ ብቃት ያላቸው ሰርተው አዲስ ነገሮችን ለገበያ ለማብቃት የሚተጉ ሁሉ ይተማሉ። የአሜሪካ ድምፁ ሳኪብ ኢስላም ስደተኞችና ፍልሰተኛ ሠራተኞች በሲሊኮን ቫሌ የያዟቸውን ጥረቶች በቀጣዩ ዘገባ ይዳስሳል። አበባየሁ ገበያው ታቀርበዋለች። የዛሬ ሶስት ዓመት ገደማ በፍልሰተኞች የተቋቋሙ ሁለት የቴክኖሎጂ ኩባንያዎች በሲሊካን ቫሌ ትላልቅ ከሚባሉ አምስት ቬንቸር ካፒታል ሽርክናዎች ለመሆን በቁ። ዛሬ እነዚህ ኩባንያዎች በሲሊካን ቫሌ ስር ከሰደዱ ድርጅቶች መካከል ይጠቀሳል። ለመሆኑ እነዚህ አዲስ መጤ ፍልሰተኞች በአሜሪካ የቴክኖሎጂ ማዕከል እንዴት ለስኬት በቁ? አሁን እኔ ባለ ሀብት ሆኛለሁ። ቃሳር የኑስ ለዚህ ጥሩ ምሳሌ መሆን የሚችል ነው። ቃሳር አሁን በሲሊከን ቫሊ ትላልቅ ከሚባሉ ቬንቸር ካፒታል ሽርክናዎች ውስጥ አንዱ የሆነው የዋይ ኮምቢኔተር የክወና መኮንን ለመሆን በቅቷል። ይህ ሰው ግን ልክ እንደ ሌሎቹ ሕጻናት ሁሉ ፑንጃብ ከተባለች ራቅ ካለች የፓኪስታን አንዲት ገጠራማ መንደር የመጣ ነው። ዮኒስ እንደሚለው እርሱ የሚያውቀው ሲሊከን ቫሌ ውስጥ ትልቅ ነገር እንደሚሰራ ነው። ሳስበው ከአሜሪካ ይልቅ ሲሊከን ቫሌ ለኔ የተለየ ልምድ ያገኘሁበት ቦታ ነው። ሲሊከን ቫሊን ስታየው ከግማሽ በላይ የሚሆኑት ድርጅቶች በፍልሰተኞች የተጀመሩ ናቸው። በዋይ ኮምቢኔተር አሁን ጫፍ ከነኩ አመራሮች ውስጥ አንዱ የሆነው ዩኒስ እንደሚለው አንዴ ንግድን ለመጀመር የሚያስፈልገው ገንዘብ ከተገኘ ንግድን ለማሳደግ ይረዳል። ዩኒስ አሁን በቬንቸር ካፒታል ሽርክና ስራ ተሰማርቷል። አንድ ባለሀብት የንግድ ሀሳብ ያዋጣል ብሎ ሲያስብ በሀሳቡ ላይ መዋለ ንዋይ በዚህ ሁኔታ ደግሞ ገንዘብ ያወጣል። የድርጅቱ ባለቤትነትም ገንዘብ ባወጡ ሰዎች ይሆናል ማለት ነው። ዩኒስ አዲስ ንግድ ተቋማትን ከመገንባት ወደ ቬንቸር ካፒታል ሽርክና ያመራ ነው። ሌላኛው የፓኪስታን ተወላጅ ፍልሰተኛ ዲልዋር ሰይድ መንገዱ ግን ከዩኒስ የተለየ ነው። ሲሊኮን ቫሊ በአይነቱ ልዩ ስፍራ ነው። ለስኬት የሚያበቁ በርካታ ምቹ ሁኔታዎች የሚገኙበት፣ ሐሳብ ከአፍላቂው ወደ ባለሀብቱ በፍጥነት የሚሸጋገርበት፣ ሥራና ሠራተኛ የሚግባቡበት፣ ስኬትን ዓላማቸው ያደረጉ ደግሞ የሚበረታቱበት፣ የተለመደው ሳይሆን ባያዋጣ ውድቀት የሚያስከትል ወይ የሚያከስር ወይም የሚያነሳ አስተሳሰብን የሚያሰርጽ ነው። ለመሆኑ በሲሊከን ቫሊ ለስኬት የሚያበቁ ምስጢሮች ምንድን ናቸው? is one, be a software engineer, and two, try to start something yourself. አንደኛው ጎበዝ ኢንጂነር መሆን፣ ሁለተኛው ደግሞ ለሰው ተቀጥሮ ከመስራት ይልቅ ለራስ መስራት የራስን ስራ መጀመር ነው። የሲሊከን ቫሊ ስኬታማ ታሪኮች የመጪውን ትውልድ የፈጠራ ባለቤቶች ማነቃቃትን የሚፈጥር ተስፋ ነው። አድማጮች የምትከታተሉት በ19 በ22 በ25 ሜትር ባንዶችና እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችንም አድማጮች እስከ ምሽቱ አራት ደከመኝ እንደ ልክነን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው ስልክ መስመር 2022059942 የውስጥ መስመር አስራ አራት ከተቀበልናቸው የእናንተ አስተያየቶች ለሰዓቱ እነዚህን እናሰማለን። አሎ፣ ጤና ስትልኝ። ቪኦኤዎች እንደምን ከረማችሁ? እኔ ማለት የምፈልገው ነገር ቢኖር ስለ ጀግናው አትሌት ምሩት ይፍጠር እልፈት ነው ነብስ ይማር እላለሁ በመጀመሪያ ደረጃ። ሌላው ማለት የምፈልገው ለምን አንድ ሰው በህይወት እያለ ይሄን ያህል ክብሩን ይሄን ያህል በእርግጥ ክብረ ተሰጥቶታል? ብዙ ብዙ ነገር ተደርጓል። ነገር ግን አፕዴት የተደረገ በቅርቡ እንኳን የተሳሳተ የሞት መልክ ከቀረበ በኋላ ከዚያ በኋላ እንኳን በነበሩት ጥቂት በህይወት ነው የቆየባቸው ጊዜያቶች ውስጥ እንዲህ አይነት ጥሩ ጥሩ ነገር ቢሰማ ኖሮ እንዲህ አይነት ከሩቅ ከተለያየ ወዳጆቹ በመላው ዓለም ካሉት የድሮ ወዳጆቹ መልካም ፍቅርን ሰምቶ ቢሆን ኖሮ ይሄን ነገር ሰንቆ ቢሄድ ኖሮ ጥሩ አልነበረም ወይ? ለምንድን ነው ሁልጊዜ አንድ ሰው ሲሞት መሯሯጥ የሚያስፈልገው? በተለይ አቶ አዲሱ ትዚ ለኛል። ባለፈው ካናዳ ሄጄ በነበርኩበት ጊዜ ፈልጌው ሊናገር ስላልቻለ ተመልሻለሁ ብሎ ነበር እና ነገር ግን ከዛ በኋላ ድምፁን በቴሌፎን አሰምቶናል። ለምን ከዛ በኋላ ጥረት አላደረክም? ይሄንን ነገር ለማድረግ ለምን ከሞተ በኋላ እንደዚህ ሩጫ እንደዚህ ሰዎች ፍለጋ ወደዛ ወደዚህና፣ ይሄ ነገር የሚስተካከልበት ነገር። አመሰግናለሁ። ትዝብት ነኝ ከሱ ይዘርላል። የተከበራችሁ የአሜሪካ ድምፅ ሰራተኞች እንኳን አደረሳችሁ። መልካም በዓል። ትንሽ መልክት ላስተላልፉ ብዬ ነው ስለ እስረኞች በተለይም ስለ ዶክተር መራራ እና ስለ ዶክተር ፍቅሩ ማሩ በዚህ አጋጣሚ በዓላት የተከበሩ ፕሬዚዳንት ዶክተር ሙላቱ እና ሰራተኞቻቸው ሌሎቹ ህግ መንግስታቸው ይቅርታ እንዲያደርጉላቸው ነው። ሳያውቁት በህግ ጠለፋ እንደተጠለፉ ነውና ያልጠበቁት ስለ ቤት ውስጥ ስለገቡ ይቅርታ ተደርጎላቸው እንዲፈቱ እንዲያደርጉልን ነው። ይቅር በሏቸውና ይፈቱ። አመሰግናለሁ። አማኑኤል ሄሎ፣ ቪኦኤች እንደምናችሁ። የምደውላችሁ በሱዳን ነው። በአሁኑ ሰዓት የወያኔ ኢህአዴግ መንግስት ከአልበሽር ጋር በመስማማት በገዳሪፍ አካባቢ ቀይ መስቀል ምዝገባ እያለ ምዝገባ እያካሄደ ነው። እንደገና ቀይ መስቀል አለም አቀፋዊ ከመስቀል አይደለም አሻሪያ ወፍዳር ፖቲያ አድራሻ ይከበራል። የተለያዩ ነገሮች እያደረገ የተቃዋሚዎችን እንቅስቃሴ ለመዝጋት እና ለማገድ ሆነ ብሎ ያሉትን አበሻ የቀት ሰራተኞችን ጠርንፎ ወደ ሀገሩን ለመመለስ የሚያደርገው እንቅስቃሴ ሳለ ከሱዳን ነኝ። ሄዲ አመሰግናለሁ ብቻ። ለተሳተፋችሁ አድማጮቻችን በሙሉ ምስጋና ይድረሳችሁ። ሌሎቻችሁም ጻፉልን። እመቤት ትዝብት የላኩልን ትዝብት ተገቢ፣ እኔም ምሩጽ ሳይለየን ብደክም ደግ ነበረ። ያንን ኃላፊነት ወስዳለሁ፣ እዋዝናለሁ። ብዙ ጊዜ በእኛ ማህበረሰብ ሰው ከሞተ በኋላ ነው የሚዘክረው የሚታወሰው። ተገቢ አይደለም። በሕይወት እያሉ ሰውን ማስታወስ፣ የሰሩትን ሥራ ለሰው ማስተዋወቅ ተገቢ ነበረ። ይሄን ነገር ብዙ ማንኛውም ሰው እንዲገፋበት እንዲጥርበት እናበረታታለን። ትዝምት እናመሰግናለን። ስርጭታችንን በነገራችን ላይ በኢንተርኔት መከታተልም ትችላላችሁ። ኢንተርኔት ለሚቀናችሁ ድረገጽ አድራሻው አምሃሪክ ዳት ቪኦኤ ኒውስ ዳት ካም ነው። በእጅ ስልክ መከታተል ለምትችሉ ወይም ለምትመርጡ ደግሞ ሆን አት ቪኦኤ ዳት ኤምኦቢአይን ተጠቀሙ። በፌስቡክ እና በትዊተርም ተከተሉ። አድማጮች አሁን የምሽቱ ምርጥ ዜማ ነው ሰዓቱ። ይህን የአበበች ደራራን ቆየት ያለ ዜማ መርጠንላቸዋል። በሉ እንጂ በሉ እንጂ በሉ

the never not with

በበች ደራራ እናመሰግናለን። አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶችና እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ36 ደቂቃዎች መሆኑን ነው የስቱዲዮ ሰዓታችን የሚያመለክተው። አሁን ዋና ዋናውን ያለሞሪዎች ከአዲሱ አበበ እንስማ ለተባበሩት መንግስታት በጥበቃ ተግባር ላይ የተሰማሩ አራት የደህንነት ሰራተኞች ሞቃዲሾ ውስጥ በሚገኘው የድርጅቱ ቅጥር ግቢ አቅራቢያ በደረሰ የቦምብ ፍንዳታ መቁሰላቸውን የሶማሊያ ባለስልጣናት አስታውቀዋል። ሮይተርስ እንደዘገበው ነውጠኛው ቡድን አልሻባብ ኃላፊነቱን ወስዷል ለጥቃቱ። የናይጄሪያና የማዕከላዊ አፍሪካ ሪፐብሊክ ስደተኞች ወደ ካሜሩን እየጎረፉ መሆናቸው በመሆናቸው በሰብአዊ ረዴት ላይ የሚደቀኑ ችግሮች እየጨመሩ ሄደዋል ተብሏል። የአገሪቱ መንግስትና የተባበሩት መንግስታት ድርጅት ከፍተኛ የምግብ እጥረት ሊኖር እንደሚችልም ስጋታቸውን ገልጠዋል የጋምቢያው የምርጫ ኮሚሽን ኃላፊ አገር ጥለው ጠፉ። ምክንያቱ ያለፈው ወር ምርጫ ተሸናፊ አገሪቱን ለረጅም ዓመታት የመሩት ፕሬዚዳንት ያህያ ጃሜህ መሆናቸውን ስለተናገሩ ዛቻና ማስፈራሪያ ደርሶባቸው ነው ሰውየው የኮበልሉት፣ ወደ ሴኔጋል ነው። የሶሪያውን የተኩስ አቁም ስምምነት ማፍረስ በዚህ ወር መጨረሻ ላይ የታቀደውን የሰላም ውይይት ያደናቅፋል ስትል ቱርክ አስጠነቀቀች። ማስጠንቀቂያውን የሰጡት የቱርኩ የውጭ ጉዳይ ሚኒስትር ሜቭሉት ካቭሶግሎ ናቸው። ዝግጅታችን እስከ አራት ሰዓት ይቀጥላል። አስተናጋጆቻችሁ ሰለሞን ክፍሌና አዲሱ አበበነን። ወደ ሁለተኛው አጋማሽ ቅንብሮች እንሸጋገራለን። በቅድሚያ የሚቀርበው ደግሞ አዲሱ አንተ እያዘጋጀ የምታቀርበው ኢትዮጵያውያን በአሜሪካ ቢሆንም በምትኩ ሌላ ፕሮግራም ማዘጋጀትህን ገልጸህልኛል። እስቲ ባጭሩ አስተዋውቅና መቀጠል ትችላለህ። ሌላ ወቅታዊ ዝግጅት ነው ለዛሬ ያሰናዳሁት። እኔ አይደለሁም ከአዲስ አበባ ነው ያገኘሁት። የገናን ምክንያት በማድረግ የፊታችን የሚከበረውን የኢትዮጵያውን ገና በነገራችን ላይ ሁለተኛ ገና ልናከብር ነው። አንተንም እንኳን አደረሰ። የፈረንጁን አንድ ያክብረናል፣ ደግሞ የእኛን ቅዳሜ እናከብራለን። በዛ ምክንያት ንጉሴ እንዲህ አይነቱ ነገር መቼም አያጣም፣ ጎራጉሮ ያመጣልና የገና ዳቦ፣ ስለ ገና፣ ስለ ኮከብ ተከትለው የጌታን መወለድ ስለተናገሩት ሰዎችን የተመለከተ ዝግጅት አለኝ ስላለ መድረኩን ለሰጥቻለሁ እና ንጉሴም በቅድሚያ እንኳ አዳዳ ደረሰህ ብዬ ሰላም ብዬ ወደ ዝግጅቱ እናልፋለን። እንዴት አመሻችሁ አድማጮቼ? የፈረንጆቹ ገና ካለፈ እንግዲህ አስር ቀን ተቆጠረ። አዲስ ዓመታቸው ደግሞ አራት ቀን አለፈው። ዛሬ እኔ ደግሞ ከልደት በዓል ቀደም ብዬ የገናን በዓል አስመልክቼ ለየት ያለ ታሪክ ይዤ ቀርቤያለሁ። ጌታ ከመወለዱ አስቀድሞ እንደሚወለድ ኢትዮጵያውያን በኮከብ ቆጠራ ያውቁ እንደ ነበር ታውቃላችሁ? ካወቃችሁ ታስታውሳላችሁ። እንዲህ የሚል ታሪክ አግኝቼ ነው። ከዚሁ ጋር ተያይዞ ደግሞ የገና ዳቦ የሚባልም አለ ይባላል። እያደር ነው ብዙ ነገር ብቅ ብቅ ማለት የሚጀምረው። እኛ ስለ ቡሄ ዳቦ እንጂ ስለ ገና ዳቦ እንኳ በተለይ የምናውቀው ነገር አልነበረምና ባይሆን አንተም ጨካኝ ነበርክ ጨካኝ አዘዘብህ እንደ ገና ዳቦ እሳት ነደደብህ የሚለውን በሸዋው ንጉሥ ምኒልክ ላይ አምጸው በነበሩት በበዙ አባ ድክር ላይ የተጻፈውንና ተክለ ጻድቅ መኩሪያ በጻፉት የታሪክ መጽሐፍ ላይ ያነበብነውን ነው። እስቲ እንግዲህ ስለ ገና ዳቦ እንጨዋወት። እንግዳዬ የጠቅላይ ቤተ ክህነት የሕዝብ ግንኙነት መምሪያ ምክትል ኃላፊ መምህር ካህሳይ ገብረ እግዚአብሔር ነው። እስካሁን የገና ዳቦ አልበላ ማለት ነው። እንግዲህ የገና ዳቦ አለ። ኢትዮጵያ ገና በዓል እኮ የሚታወቀው በዳቦ ነው። ልክ ሌላው በዓል የራሱ መለያዎች አሉ አይደለም። ገና መለያው በዳቦ ነው። እርግጥ ዳቦ በሐሙስም አለ። ለምሳሌ ሙገራ የሚሉት ጎንደሮች፣ በተለይ ለአዳም ሐሙስ የሚጋገር አለ። በመላ ኢትዮጵያ ግን ገና የገና ዳቦ ነው። እሱ ደግሞ የራሱን የሆነ ከጌታችን ልደት ጋር የተያዘ ታሪክ አለው። እኛ ሁሉንም ነገር ከምንጩ ነው የቀዳ ነው። ጥምቀቱም፣ መስቀሉም ሁሉም ማለት ነው። የገና ዳቦም እንግዲህ እርግጥ ሁለት አይነት አለ። እዚህ ኢትዮጵያውያን ባዜን ነው የተገኘው በጌታ ልደት ወንድሙ መለህ ነው የሚሉ አሉ። ከሀውዜን አሁን የሀውዜን ገዢ ስለነበር ሀው ባዜን ከዛ የመጣ ነው ይላሉ። ከሁለት አንዱ ግን መገኘታቸው እርግጥ ነው። በፈረንጆቹም ለምሳሌ ፈረንሳይ ውስጥ ባለ ትልቅ ገዳም ይሄ ስዕል ተስለዋል የሚል ጽሁፍ አንብቤ ያለሁ ፖስት ካርድ ራሱ የጌታ ልደት ባለበት የድሮ አውሮፓውያን ስዕል አንድ የሀበሻ ንጉስ ያሳያል እንደተገኘ ማለት ነው። መምህር ካሳይ በአሁኑ ጊዜ እየወጡ ያሉ አዳዲስ ታሪኮች እንዳሉ ነው የነገርከን፣ እና እስኪ እንደው የልደቱን በዓል በተመለከተ ተጨማሪ የምትነግረን ካለ አሁን አሁን እየወጣ ያለ ሀቅ ምንድን ነው? ፈረንጆቹም ራሳቸው የደበቁት እያወጡት ያሉት አስትሮኖሚ ኢትዮጵያውን እንደጀመረችው ያው እራሳቸው መስክረዋል። ጌታ እንደሚወለድ በኮኮ ቆጠራ ያውቁት ኢትዮጵያውያን ናቸው። በነገራችን ላይ ለመጀመሪያ ጊዜ መቼ እንደሚወለድ ከዚህም የሄዱት ያንን እለቱ አስልተው ነው። አሁን ድረስ ሰግል የሚባል አለ። እነዚህ አሁን ጠፍቶ እንዳይሆን እንጂ ድሮ ከአያቴ ጋር ሲሄድ ወንበሩ ራሱ እነዚህ የሰብአ ሰገል ሊቃውንት የሚቆመጥበት የደጋ ወንበር አለ። ትግራይ ውስጥ ሰግል የሚባለው ከዛ የመጣ ነው የሚባል አለ እና ኢየሩሳሌም ወደ ቤተልሔም ሲሄዱ ገጸ በረከት አበርክተው ሲመለሱ መቤታችን የገብስ ዳቦ ሰጠቻቸው ነው የሚለው መጽሐፉ። ዋስነቀጥቶም ህብስተ ሰገም እንዳልዘነጥለው አንተ ግዙን ታስተካክለዋለህ ነው የሚለው መጽሐፉ እና ያ የገብስ ዳቦ መቤታችን የሰጠቻቸው እስከ ኢትዮጵያ ሳያልቅ ያን ሁሉ ሰራዊት እየተመገቡ እዚህ ይዘውት ደርሰዋል። ኢትዮጵያ ውስጥ አሁ ንጉሱ ከነ ሰራዊቱ ይሄ በመጽሐፍ የተጻፈ ነው ማወራለን በግዕዝ መጽሐፍቶቹ። የገና ዳቦ የተጀመረው በዚህ ምክንያት ነው፣ ዳቦ የሚጋገረው ማለት ነው። ለገና የመለያችን የሆነው በዚህ ባጭሩ ይሄ ነው ለማለት ፈልግ ካሳ። የእኛ የምናውቀው እንግዲህ የስንዴ ዳቦ የገብስ ቢራ ነው ድሮ ምንድነው ልዩነቱ? የጥንትና የሆኑ ድሮ የገብስ ብቻ ነበር የሚደረገው ለገና። ኋላ ወደ ስንዴ እየተለወጠ መጣ እንጂ የገና ዳቦ ገብስ ብቻ ነበር የሚሆነው፣ የጥንቱ ግን ለዳቦ የሚሆን ገብስ ዝርያ ደግሞ አሁን ጠፍቷል። ድሮ ነበር ልክ ይቦካል እንደ እንትን። አሁን እንኳን እዚህ ሰሜን ሸዋ ሴት አኩሪ የሚባል ስንዴ እንዳለ ነገሩ ሴት አኩሪ ማለት የለ እንትን ምናምን ዝም ብሎ ራሱ የሚቦካ እርሾ ምናምን ሳያስፈልገው ያስፈልገው ተፈጥሮ ራሱ እንደዛ አይነት ገብስ ነበረ ድሮ ኢትዮጵያ ውስጥ የሚቦካ ማለት ለዚህ ተስማሚ የሆነ ልክ ለቆሎ የሚሆነ የተለያየ እንዳለ ለቂጣ ድሮ እኮ አባቶቻችን ያገኙትን አይደለም። ከገብስም ለቂጣም ለቆሎም የተመረጠ ነው፣ ለእንጀራም የተመረጠ ነው። እንደዚህ ለዳቦ የሚሆን ገብስ ነበር፣ አሁን የለም እሱ። ከዛ በኋላ ስንዴ እየተካው መጣ እንጂ የገና ዳቦ የሚሆነው የገብስ ብቻ ነበር። ገብስ ነው ልክ እንደ ቢራው ማለት ነው። እንደ ቢራው ገብስ ነው። ስንዴ አይወስድም ማለት ነው። መምህር ካሳይ ገብረ እግዚአብሔርን አመሰግናለሁ። የገና ጨዋታችን በዚህ አያበቃም። ስለ ገና ጨዋታ፣ ስለ ሩሩ፣ ስለ ሌላውም ሁሉ ሰፋ ያለ ዝግጅት በሌላ ፕሮግራም እናቀርባለን። ለዛሬ በዚሁ በቃ። በድጋሚ መልካም በዓል። ንጉሴ አክሊሉን ለግሩም ዘገባው እናመሰግናለን። በመጭው ቅዳሜ የገና በዓል በሚከበርበት ዕለትም ቃል በገባልን መሠረት ሌላ ዝግጅት ይዞ ይመለሳል። አሁን ወደ ተከታዩ መደበኛ የምሽቱ ዝግጅት እናልፋለን። ዲሞክራሲ በተግባር ሶማሊያ ባለፈው ሳምንት ማክሰኞ አዲስ የተመረጡትን የምክር ቤት አባላት ቃለ መሐላ አስፈጽማለች። ፕሬዚዳንታዊ ምርጫው ግን ለሌላ አራተኛ ጊዜ ተላልፏል። መሐመድ ዩሱፍ ከናይሮቢ ያደረሰን ዘገባ። ፕሬዝዳንታዊ ምርጫው ምናልባትም በአንድ ወር ሳይራዘም አልቀረም ነው የሚለው ሰሎሞን ክፍሌ የሀገሪቱን ወቅታዊ አክሎበት ወቅታዊ ሁኔታ ማለት ነው። ለምሽቱ ዲሞክራሲ በተግባር ዝግጅቱ እንዲህ አቅርቦታል። በባለፈው ማክሰኞ ሞቃዲሾ በተካሄደው ሥነ ሥርዓት ላይ ለሁለቱ ምክር ቤቶች የተመረጡ 281 አባላት ናቸው ቃለ መሃል ላይ ፈጸሙት። የአካባቢው አገሮች ገለልተኛው የፖለቲካ ተንታኝ አብዲዋሃብ ሼክ አብዲ ሰመድ ሲናገሩ አዲሱ ሸንጎ ካለፈው የተሻለ ነው ብለዋል። ቱዴይ ኤቨንትስ ኢዝ አ ስቴፕ ፎርዋርድ ኢን ዘ ራይት ዳይሬክሽን ሶማሊያ ናው ኢዝ አ ጎይንግ ቱ ኒው ኤራ። ዛሬ የተካሄደው ወደ ቀጥተኛው አቅጣጫ የሚያመራ እርምጃ ነው። ሱማሊያ ወደ አዲስ ዘመን ወደ አዲስ ምዕራፍ እየተሸጋገረች ነው። አርባ አምስት ከመቶ የሚሆኑት አዲሶቹ የፓርላማ አባላት አርባ አምስት ከመቶ የሚሆኑት አዲሶቹ የፓርላማ አባላት ቀድሞ የነበሩ ሲሆኑ፣ አምሳ አምስት በመቶው ግን አዲስ ወጣት፣ ብርቱና የተማሩ ሰዎች ናቸው። ደግሞም እንደ ከዚህ ቀደሙ ሳይሆን አብዛኞቹ አዲሶቹ የምክር ቤት አባላት ሴቶች ናቸው። ይህ ከዚህ በፊት ያልታየ ሁኔታ ነው። እንደሚታወቀው በሱማሊያ አሁንም በጸጥታው ችግርና ሌላም የሎጂስቲክስ ጉዳዮች ምክንያት ምርጫዎችን በመላ ሀገሪቱ ዙሪያ ማካሄድ አይቻልም። ስለዚህ በሁለቱም ምክር ቤቶች እንዲያገለግሉ የተመረጡትን ሰዎች ያቀረቡት የጎሳ መሪዎችና የየአካባቢው ተወካዮች ናቸው፣ በእነርሱ ነው የተመረጡት። እናም ወደፊት ፕሬዝደንቱን የሚመርጡት ደግሞ የፓርላማው አባላት ይሆናሉ ማለት ነው። ተቺዎች የሚሉት የዚህ ምርጫ ሂደት ድምፅ በመግዛት በሁከትና በማስፈራራት የተካሄደ ነው ነው የምርጫ ኮሚሽኑም በእነዚህ ምክንያቶች ሳቢያ የአንዳንዶቹን አካባቢ የምክር ቤት አባላት ምርጫዎች እንደገና አካሂዳለሁ ብሏል ኮሚሽኑ ቀደም ሲል ዳግም እንዲካሄድ አደርጋለሁ ሲል የገለጸው የሃያ አራት አባላቱን ምርጫ ሲሆን ቆይቶ ቁጥሩን ወደ አምስት አውርዶታል አሁንም ግን የጎሳ መሪዎች በእጮች ማንነት ላይ ገና ከውሳኔ ባለመድረሳቸው አንዳንድ ወንበሮች ክፍት ሆነው ይታያሉ። በሶማሊያ ዋናው ተቆጣጣሪ ለአሜሪካ ድምፅ የሶማልኛው ቋንቋ አገልግሎት በቅርቡ ሲናገሩ አንዳንድ አባላት ተመርጠው ወደ ፓርላማው ለመግባት ከአምስት ሺህ እስከ ሰላሳ ሺህ ዶላር ጉቦ ይከፍሉ ነበር ብለዋል። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ ኢጋድ፣ ብሪታንያና ዩናይትድ ስቴትስ ለመገናኛ ብዙሀን በጋራ በሰጡት መግለጫ በሶማሊያ አዲስ የምክር ቤት አባላት ምርጫ መካሄዱን በደስታ ተቀብለውታል። እርምጃውንም ወደ ትክክለኛው አቅጣጫ የሚወስድ ነው ሲሉ አወድሰውታል። ዓለም አቀፉ ኅብረተሰብ ግን በመጨረሻዋ ደቂቃ ላይ አሥራ ስምንት አባላት ለላይኛው ምክር ቤት እንዲታከሉ የተደረሰበት ውሳኔ እንዳሳሰበው ገልጿል። የሶማሊያ ብሔራዊ የአመራር መድረክ ተጨማሪ መቀመጫዎችን አስመልክቶ መግለጫ ያወጣው ባሳለፍነው ሳምንት ማብቂያ ቅዳሜ ዕለት ነው። ያ ውሳኔ የሕግ መወሰኛው ምክር ቤት አባላት ቁጥር ከሃምሳ አራት እንዳይበልጥ የሚገድበውን የሀገሪቱን ሕገ መንግሥት ይቃረናል። ለዚህም ነው ዓለም አቀፉ ኅብረተሰብ ስጋቱን ያስተጋባው። ፕሮፌሰር ሞሐመድ አሊ ባይድዋ የሚገኘው ሳዘርነር ዩኒቨርስቲ ቻንስለር ናቸው። ፕሮፌሰር ሞሐመድ አሊ በሶማልኛ ቋንቋ ያሉት ምርጫዎች የዘገዩበት ምክንያት ለፕሬዝደንትነት የሚወዳደሩት እጩዎች በሂደቱ ጣልቃ ስለሚገቡ ነው ነው በተለይ ጣልቃ የሚገቡት ደግሞ ውጤቱ እንዴት እነርሱን ሊጠቅም እንደሚችል በሚደርሱት ውሳኔ ነው፣ ምክንያቱም የምክር ቤት አባላቱ ናቸውና ፕሬዚደንቱን የሚመርጡት ብለዋል። በሌላ በኩል ደግሞ ይላሉ፣ ለ275 የምክር ቤት አባላት ደሞዝ መክፈል በራሱ እስካሁን ከባድ ሆኖ ቆይቷል። እንደገና ተጨማሪ 54 መቀመጫዎች ለሴኔቱ አባላት ፈጥረዋል። አሁን ይባስ ብለው ደግሞ ተጨማሪ ዐሥራ ስምንት የሕግ መወሰኛ ምክር ቤት አባላት መቀመጫዎችን ጨምረዋል። እንዲያውም እኮ የእነዚህ ሰዎች ሚና ምን እንደሆነ ግልጽ የሆነ ነገር የለም ብለዋል። ዘላቂነት ያለው አሰራር አይደለም ሲሉም ተችተዋል። ፕሮፌሰር ሞሐመድ አሊ የሳዘርነር ዩኒቨርሲቲው ቻንስለር፣ የወቅቱ የሶማሊያው ፕሬዚደንት ሐሰን ሼክ ሞሐሙድ የብሔራዊ አመራሩ መድረክ አባል ናቸው። አሁን እንደገና ለመመረጥ የሚወዳደሩት ከሌሎች ስድስት ተፎካካሪዎች ጋር ነው። ፓርላማው አዲስ ፕሬዝደንት ለመምረጥ ድምፅ ይሰጣል ተብሎ የተጠበቀው በዛሬ ዕለት ነበር። ሆኖም የሶማሊያ ምርጫ ኮሚሽን ባለሥልጣናት ለቪኦኤ የሶማልኛው ቋንቋ አገልግሎት እንደተናገሩት የድምፅ መስጫው ቀን ለጥር 17 ተላልፏል። ይህ በእንዲህ እንዳለ ግን በሶማሊያ የጸጥታው ችግር አሁንም አልተወገደም። ለምሳሌ ከትላንት በስቲያ ሰኞ አጥፍቶ ጠፊዎች ሁለት በፈንጆች የተመሉ ተሽከርካሪዎችን ተጠቅመው ዋና ከተማዋ ሞቃዲሾ ውስጥ ባደረሱት ጥቃት በትንሹ አምስት ሰዎችን ገለዋል። ለቦምቡ ጥቃት ነውጠኛው የአልሻባብ ቡድን ኃላፊነት የወሰደ ሲሆን ፍንዳታው የደረሰው በሶማሊያ ከአፍሪካ ህብረት የሰላም ጥበቃ ተልእኮ ጦር ሰፈር ውጭ ነው። የአሚሶም የጸጥታ ጥበቃ ምንጭ ለቪኦኤ እንደተናገሩት በጥቃቱ ሁለቱን አጥፍቶ ጠፊዎች ጨምሮ ሁለት ሲቪሎችና አንድ ወታደር ተገለዋል። አሚሶም በትዊተር እንደገለጸው የመጀመሪያው የአጥፍቶ ጠፊ ቦምብ ጫኝ መኪና የሶማሊያን ብሔራዊ ጸጥታ ኃይሎች የፍተሻ ኬላ ሙሉ በሙሉ አውድሟል። ሁለተኛው መኪና ከአሚሶም ጦር ሰፈር መግቢያ ሁለት መቶ ሜትሮች ርቆ ፈንድቷል ሲሉም አክለዋል። ጥቃቱ የደረሰበት የፍተሻ ኬላ በሞቃዲሾ ካሉት የተባበሩት መንግስታት ድርጅት ቢሮዎችና ሀገሪት ውስጥ የሚቆዩ ባለሥልጣናትና ባዕዳን ዜጎች ብዙ ጊዜ ከሚያርፉበት ከፒስ ሆቴል ሞጋዲሾ አቅራቢያ ይገኛል። ነውጠኛው የአልሻባብ ቡድን ምንም እንኳ በደቡብና ማዕከላዊ ሶማሊያ ቁልፍ ከሆኑ የቀድሞ ጠንካራ ይዞታዎቹ በመንግሥቱና በአፍሪካ ኅብረት ወታደሮች እንዲለቅ ቢገደድም አሁንም ግን በመላ የሀገሪቱ ግዛቶች ውስጥ ጥቃት ማድረሱን እንደቀጠለ ነው። በዚህም ምክንያት በመጻዒው የሀገሪቱ ሰላምና መረጋጋት እንዲሁም በዲሞክራሲያዊ ምርጫዎች ላይ ስጋት ማሳደሩ አልቀረም። አድማጮቻችን ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። የምሽቱ የመጨረሻ ቅንብር ወይም መደበኛ ፕሮግራም ሴቶችና ቤተሰብ ይሆናል። ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የዋይት ሐውስን መንበር በጥቂት ቀናት ውስጥ ይረከባሉ። እንደ አውሮፓውያን ዘመን አቆጣጠር ጥር 20 በኢትዮጵያ ጥር 12 መሆኑ ነው። ታዲያ በሳቸው መመረጥና በመጪው የቃለ መሐላ ስርዓታቸው አንዲት ትንሽ ሀገር ዝና ናትርፋለች። ማናት ያላችሁ እንደሆን የዶናልድ ትራምፕ ባለቤት ሚሌኒያ የተወለዱባት ትንሽቱ የቀድሞ ዩጎዝላቪያ አካል የነበረችው የአሁኗ ስሎቬኒያ ነች። ሀገሪቱና ትንሽቱ የሚሌኒያ ትውልድ ከተማ ባገኙት አዲስ ዝና ኩራትንና ደስታውን አልቻሉትም። የከተማይቱ ሰዎች ታዲያ ይችን ድንቅ ልጃቸውን በየራሳቸው መንገድ እያከበሯት ናቸው። ሚሌኒያ ኬክ እንዴት ይጣፍጥ! የቪዮ አውሮፓ ዘጋቢ ሉዊስ ራሚርዝ ያጠናቀረውን ዘገባ ቆንጅታዬ ለዛሬ ሴቶች ፕሮግራም ይዘዋለች። ይህች በድንገት ስሟ የገነነላት ከተማ ስቬኔሳ ትባላለች። ነዋሪዋ አምስት ሺህ ብቻ ነው። በመካከለኛው ዘመን የተቆረቆረች ከተማ ስትሆን በሁለተኛው የዓለም ጦርነት አሳሯን አይታለች። ከጦርነቱ በኋላ በኮሚኒዝም ዘመን ደግሞ የኢንዱስትሪ ማዕከል ሆናለች። እግዚአብሔር እንዴት ነው ሲቬኒሳ የምታደርሰኝ ብለው የሚያልሙላት ከተማም ባትሆን እነሆ ታላቅ ህልም ግን በዚች ትንሽ ከተማ ታልመዋል። በሲቬኒሳ መደዳውን በተደረደሩ አልባሌ አፓርታማዎች መንደር ተወልዳ ያደገችው ሚሌኒያ ክናውስ ለዝናና ለክብረት በቃች። እናም ሜላኒያ ተራዋን ለከተማዋ ክብር ሆነች። ስቬኒሳ በሚገኝ በአንድ የዳቦ ቤት ለቀድሞዋ ሱፐር ሞዴል በስሟ የሚጠራ ኬክ እየተጋገረላት ነው። በሜላኒያ ስኬት በጣም ነበር የምንደሰተው። እንደኛው ነበረች። ስለተሳካላት ተሳካላት፣ ለእሷ በጣም ደስ ብሎናል። የእኛ ስራ ኬክ መስራት ብቻ ነው። ስለዚህ ግሩም ኬክ ቆንጆ ስለሆነች እንደ እሷ ቆንጆ ኬክ በስሟ ለመፍጠር ፈለግን። ደግሞም በደንብ ያሰቡበት ይመስላል። ኬኩ ያምራል፣ ወርቅ ቀለምም አለው። በአሁኑ ወቅት የሚገኘውን ምርጥ ምርጥ የኬክ መስሪያን የምንጠቀመው ምክንያቱም ለሜላኒያ ከዚህ ያነስ አይገባትምና። በነጭ ቸኩሌት ነው የምንሰራው ሜላኒያ ብዙ ጊዜ ነጭ ስለምትለብስ የሚሌኒያን ባለቤትም ስሎቬኒያ በከበሬታው አረሳቻቸውም። ከተማይቱ በሚገኝ የምግብ ቤት ምግብ አብሳዩ ለአዲሱ ፕሬዝደንት ዶናልድ ትራምፕ ለክብራቸው የሚያዘጋጀው ሀምበርገር የስጋ ጥብስ በዳቦ አለ። ቢጫም ቀለም ያለው የስሎቬኒያ ጠንካራ አይብ በስስ በስሱ ተቀፎ ደረቅ ብሎ ይጠበሳል። በአሁኑ ጊዜ ዓለም ያወቀውን የአዲሱም ፕሬዝደንት የጸጉር ቀለምና አበጣጠር እንዲመስል ነው። ከዚያ ሳልሳ በጎኑ ይቀርባል። ሜክሲኮ የነካው ነገር ይጣፍጣልና ብሎ ሳቅ ይላልም። የምግብ አብሳዩ እንዲህ አድርጎ የፕሬዝደንቱን ሀምበርገር ቁጭ ያደርገዋል። ምግብ አብሳይ ባለሙያው ዴኒ ሶሃፖው የደረቅ አይቡ ሀሳብ የመጣው ከጸጉራቸው ነው። ግን እንድታውቁት ያህል በፕሬዝዳንቱ የማሾ ፍላጎት የለንም። ብቻ ለማንኛውም አይቡ ከሳቸው ጋር ይያያዛል። ለሰላጣው ደግሞ ኡሩጉላ ነው የምንጠቀሙ፣ ምክንያቱም ትንሽ ዘነጥ ረቀቅ ያለ ስለሆነ የሜክሲኮ የስጋ ማጣፈጫ ፈሳሽ ቅመም ባርቢኩ ሶስ ያላችሁ፣ እንደው ምክንያቱም መቼም ማንም ሰው ቢሆን ከየትም ይምጣ ከየት ሁለተኛ እድል ሊያገኝ ይገባል። ለዚያ ነው ሜክሲኮን የጨመርናት ናት። የስፊንሳ የወይን ጠጅ ጠማቂዎችም አልተኙም። ቀዳማዊት እመቤት ፈርስት ሌዲ የሚባል አዲስ የወይን ጠጅ ጠምቀዋል። ወይኑን ጠማቂዎች የሚሌኒያ ቤተሰብ ወዳጆች ናቸው። ነዋሪዎች ዶናልድ ትራምፕ ከተማዋን እስካሁን አለመጉብኝታቸው፣ ከዚያም በላይ ባለቤታቸው ድንቂቱ የከተማችን ልጅ ተመልሳ መጥታ አለማወቋ ይበልጡን ያሳዝነናል እንደሚሉ ይናገራሉ። ዝዳርቪቭካ ማስትናቅ ደሰሞን ግዶስ በሊኪም ስርሰን ፕሪደ እንደው ደስ ብሏት ምጥት ብላ ከተማችን ውስጥ ሰውን እቅፍ ብታደርግ ወይም ሉብሊያና መሀል ቆማ መጣሁላችሁ ባለች ብዬ ነው የመኘው። ይህ ደግሞ የስሎቬኒያ ብቻ ሳይሆን የሌሎች ምኞት ነው። ለአሁኑ የሚላኒያ ቤት የሚሆነው ዋይት ሀውስ ነው። ቢሆንም አገር ቤት ስሎቬኒያም አጫጭሳ ሞቅ ብላ ልጇን መጠበቁ አይቀርም። አድማጮች ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። አሁን የማጠቃለያ ወሬዎቹን እናሰማለን። ለተባበሩት መንግስታት ድርጅት በጥበቃ ተግባር ላይ የተሰማሩ አራት የደህንነት ሰራተኞች ሞቃዲሾ ውስጥ በሚገኘው የድርጅቱ ቁጥር ግቢ አቅራቢያ በደረሰ የቦምብ ፍንዳታ መቁሰላቸውን የሶማሊያ ባለሥልጣናት አስታውቀዋል። ሮይተርስ የዜና አውታር እንደዘገበው ነውጠኛ ቡድን አልሸባብ ኃላፊነት ወስዷል። የናይጄሪያና የማዕከላዊ አፍሪካ ሪፐብሊክ ስደተኞች ወደ ካሜሩን እየጎረፉ በመሆናቸው በሰብአዊ ረድኤት ላይ የሚደቀኑ ችግሮች እየጨመሩ ሄደዋል ተባለ። የጋምቢያው የምርጫ ኮሚሽን ኃላፊ አገር ጥለው ጠፉ። ምክንያት ያለፈው ወር ምርጫ ተሸናፊ አገሪቱን ለረጅም ዓመታት የመሩት ፕሬዚዳንት ያህያ ጃሜህ መሆናቸውን ይፋ ስላደረጉ ማስፈራሪያና ዛቻ ስለደረሰባቸው ነው። የምርጫ ኮሚሽኑ የኮበለሉት ወደ ሴኔጋል መሆኑም ታውቋል። የሶሪያውን የተኩስ አቁም ስምምነት ማፍረስ በዚህ ወር መጨረሻ ላይ የታቀደውን የሰላም ውይይት ያደናቅፋል ስትል ቶካስ አስጠነቀቀች። ለሰዓቱ ያለን ዜና ስላወቃ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 በ22ና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀ ነውን የአንድ ሰዓት ፕሮግራም እዚህ ላይ አበቃኝ። አስተናጋጆች ሰለሞን ክፍሌና አዲሱ አበበነን ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም ደናደሩ።